በመጪው ሰኞ የጠቅላይ ሚኒስትርነት ቦታውን ከአቶ ኃይለማርያም ደሳለኝ ይረከባሉ ተብለው የሚጠበቁት ዶክተር አብይ አህመድ ሁለት ጽንፎች ይጠብቋቸዋል። በሊቀመንበርነት የሚመሩት የኢህአዴግ ጥብቅ የዴሞክራሲያዊ ማዕከላዊነት አሰራርና ገፍቶ የመጣ የህዝብ ጥያቄ። ጥያቄዎቹ የከረሙ ቢሆኑም እንኳ ታዛቢዎች እንደሚያምኑት ኢህአዴግ ሲያድበሰብሳቸው ከርሞ አገሪቱን ዛሬ ወዳለችበት ቀውስ አድርሰዋታል። የአማራን ተቃውሞ በማስተባበርና ስርዓቱን በመተቸት የሚታወቁት አቶ አቻምየለህ ታምሩ የችግሩ ምንጭ ኢህአዴግ የሚመራበት ርዕዮተ ዓለም እንደሆነ ያምናሉ ፓርቲው ከቀናት በፊት ያወጣውን መግለጫ የተው ከሆነ ጠቅላይ ሚኒስትር ኢህአዲግ ነው ይላል። በምርጫ ተወዳድሮ አሸንፎ ይችን ሀገር የመምራት ኃላፊነት የተረከበው ኢህአዲግ ነው። ተወዳድሮ ያሸነፈው የኢህአዲግ ፕሮግራም ነው ነው የሚለውና እንደ ግለሰብ፣ አንድ ግለሰብ ከፊት ቢመጣም እስካሁን ድረስ እንጨቆንበት፣ እንጎዳበት፣ እንሞትበት፣ እንገደልበት የነበረው ኢህአዲግ የሚባለው ድርጅት ፕሮግራም ነው። የፓርቲ ፕሮግራም አስፈጻሚ ነው ሰውየው እና ስርዓቱ የተዋቀረበትን ርዕዮተ ዓለም እስካልቀየረ ድረስ የትኛውም ሰው ቢመጣ ኃይለማርያም የሚባሉት ሰውዬ ከነበራቸው የፓፔት ሮል ወይንም ከዚህ በፊት ከመጣንበት መንገድ በአንድ አይነት መንገድ እየሄድን የተለየ ውጤት እናመጣለን ብዬ አልጠብቅም። የህግ ባለሙያው ዶክተር ጸጋዬ አራርሳ ግን የህዝብ ብሶት ማድመጥ የጀመረ ቡድን አባል ናቸው የሚሏቸው ዶክተር አብይ ስኬታማ የመሆን እድል እንዳላቸው ይናገራሉ። ይሄ የሚመረጥበት ቦታና የሚረከበው ስልጣን በህግ አንጻር ሲታይ ትልቅ ስልጣን ነው። የህሊና ነጻነት ያለው ሰው ከሆነ ጥሩ የአመራር ብቃት የተሟላ የስነ ምግባር ተክለ ስብዕና ያለው አመራር ሰው ከሆነ የራሱ ራዕይ ያለው ሰው ከሆነ መጠነኛ የሆነ የኢህአዴግን ፕሮግራም ይዞ በራሱ ህልምና ቅኝት ለመሄድ የሚችል ሰው ከመጣ ብዙ ርቀት ለመሄድ ይችላል ለውጡን ለማምጣት ብለን እናስባለን። እስካሁን ድረስ በታየው አትሊስት በኦሮሚያ ክልል ውስጥ ራሳቸው አዲስ አጀንዳ ባይቀርጹ እንኳን የዚህ ቡድን የአመራር አካላት ማለት አቶ ለማ መገርሳና ይሄ ልጅ በተደጋጋሚ በኦሮሚያ ክልል ውስጥ ሁለት ነገር አድርገዋል። አንደኛ የለውጥ መናፈቅ ጥያቄ አንድ ነገር ሆኖ ህዝቡ የሚጠይቀው ጥያቄ መንግስት አይሰማንም፣ ይስማን ነው። መንግስት ለመጀመሪያ ጊዜ ህዝብን መስማት የጀመረው በእነዚህ ሰዎች ቲም በኦሮሚያ ክልል ውስጥ ነው። መስማት ብቻ ሳይሆን ደግሞ የተቃውሞ እንቅስቃሴውን የሚያካሄዱት ልጆች የሚናገሩትን ንግግር፣ የሚያስቀምጡትን መፈክር፣ የሚዘፍኑትን ዘፈን ተቀብለው እንደራሳቸው ራሳቸው አድርገው ከህዝቡ ጋር ሲራመዱ የነበሩ ሰዎች እንደሆኑ አይተናል። በተደጋጋሚ የለውጥን ጥያቄ የራሳቸው ጥያቄ አድርገው ጠንከር ያለ ንግግር ሲያደርጉ ህዝብን ከማገልገል በላይ ምንም ስልጣን የለም፣ ይህን ማናደርግ ከሆነ ስልጣናችን ገደል ይግባ፣ እንደዚህ የሚሉ ንግግሮች ሲናገሩ የነበሩ ሰዎች ስለሆኑ ህዝቡን በዚህ ምክንያት ተስፋ ስለጣለባቸው እስካሁን የነበረውን የኢህአዴግ አሰራር እጅግ የተማከለ አሰራር ሊቀይሩት ይችላሉ የሚል ነው። የሆርን አፌርስ አምደመረ መስራቹ ዳንኤል ብርሃነ በአንጻሩ ዶክተር አብይ ለኢትዮጵያ ፖለቲካዊ ቀውስ መፍትሄ ለማበጀት ቁርጠኝነትና ፍላጎታቸው ላይ ጥያቄ አላቸው። እንሰማ እንደነበረው ኢህአዴግ የነበሩ ችግሮችን ደምግሞ እነዛ ላይ መስማማት ላይ እንደደረሰ ነው። በበቂ ደረጃ በበቂ ጥልቀት አይቷቸው ከሆነና እነዛን ማስተካከልን እንደ አቅጣጫ ይዘው ከሆነ አዲሱ ሊቀመንበር የሚቀጥሉት የማስተካከል እድል ሊኖራቸው ይችላል። አለበለዚያ በግላቸው በራሳቸው ግን የማስተካከል እድል ኖራቸዋል ብዬ ለማሰብ የሚያስችል ምክንያት የለም። ምክንያቱም በኦሮሚያ ውስጥ ቢያንስ ባለፉት ስምንት ወራት እሳቸው ራሳቸው የሁድ ጽሕፈት ቤት ኃላፊ እና ምክትል ፕሬዚዳንት ማድረግ የእህዱ ፕሬዚዳንት ሆነው በነበሩበት ጊዜ ትግራዮችን ጨምሮ በተለያየ ብሔሮች ላይ ጥቃት ደርስ እንደነበረና ያም የአመራሩ you ሽፋን ቢያንስ እንደነበረው እናቃለን። ስለዚህ ከዛ አንጻር እኔ ቁርጠኝነትና ፍላጎት አላቸው ወይም የሚለውን ያጠራጠረኛል ዶክተር ፀጋዬ እንደሚሉት ኢትዮጵያ ፋታ ያሻታል። በህግ ባለሙያው ትንታኔ የኢትዮጵያን ሰላምና መረጋጋት ለመመለስ የአስቸኳይ ጊዜ አዋጁን መሻር ቀዳሚ እርምጃ ነው። አገሪቱ በአስቸኳይ ጊዜ አዋጅ ስር ትገኛለች። ሰላም የለም፣ የድንበር ጦርነት አለ፣ መፈናቀል አለ፣ የሰብአዊነት ሁኔታ ቀውስ አለ። መደበኛው የሲቪል አስተዳደር በተለያዩ ቦታዎች በተለያየ ደረጃ ተገድበዋል። ስለዚህ ዋናውና የመጀመሪያው እርምጃ ሰላም ማስፈን ነው። ለህዝቡ እፎይታን ማምጣትና መረጋጋትን መፍጠር ነው። ብዙ ሰዎች ስጋት ያላቸዋሉ። ነገ ምን ይሆናል የሚለው አይታወቅም። የኢኮኖሚ ማዕቀብ አለ። የመንገድ መዘጋት አለ። የነዳጅ እቀባ ሁኔታ ነበረ። እነዚህ እነዚህ ነገሮች ተደማምረው ግራ መጋባት ስላለ ይሄንን ስጋት ማስወገድ ሁለተኛው ስራቸው ይሆናል። ይሄን ለማድረግ የመጀመሪያው እንቅስቃሴ በእኔ እምነት፣ እንደ አንድ የህግ ባለሙያ ህገ መንግስታዊ ያልሆነ ምንም ህጋዊ መሰረት የሌለው የአስቸኳይ ጊዜ አዋጅ ማንሳት፣ ሙሉ በሙሉ መሻር የመጀመሪያው እርምጃ ይሆናል።